አሁን የዓለም ዜናን እናስቀድም። ማንተጋፍቶት ስለሽ የዲደብልዩ ዜና። ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና አራት የመገናኛ ብዙሃን ባለሙያችን ጨምሮ በእነ ዶክተር ወንደሰን አሰፋ መዝገብ በሽብር ወንጀል ክስ የቀረበባቸው አምሳን ተከሳሾች የእምነት ክደት ቃላቸውን ለመስጠት ቀጠሮ መሰጠቱ ተገለጠ። የጋዜጠኛ ዜና መኮንን ስርዓተ ቀብር ዛሬ በእስራኤል ቴላቪቭ ከተማ ያልሚና ያልኮን በተባለ ስፍራ ተፈጸመ። በቅርቡ ጥምረቱ የፈረሰበት የጀርመን መንግስትን ለመተካት ዋነኞቹ የፖለቲካ ፓርቲዎች በሦስት ወራት ጊዜ ውስጥ አገር አቀፍ ምርጫ ለማካሄድ ስምምነት ላይ ደረሱ። ዜናው በዝርዝር አራት የመገናኛ ብዙሃን ባለሙያዎችን ጨምሮ በነ ዶክተር ወንዶሰን አሰፋ መዝገብ በሽብር ወንጀል ክስ የቀረበባቸው አምሳን ተከሳሾችን የእምነት ክህደት ቃል ለመቀበል ያልተሟሉ ተከሳሾች ሊሟሉ ይገባል ተባለም። ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የጸረ ሽብርና ህገ መንግስታዊ ጉዳዮች የተሰየሙ ችሎት ከተከሳሾች መካከል አራቱ በህመም ምክንያት ባለመቅረባቸው ተሻሽሎ በቀረበው ክስ ላይ ሁሉም ተከሳሾች የእምነት ክህደት ቃላቸው መስጠት ለህዳር አምስት እንዲቀርቡ ቀጠሮ መሰጠቱን ጠበቃ ሄኖክ ተናግሯል። ለፍርድ ቤቱ የተሻሻለው ክስ ከቀረበ በኋላ ተከሳሾቹ ክሱን አይተነዋል በታዘዘው ትእዛዝ መሰረት የተፈጸመ ስለሆነ የእምነት ክደት ቃላችንን መስጠት እንፈልጋለን ይህንን ክስ በተመለከተ ብለዋል ፍርድ ቤቱ ያልተሟሉ ተከሳሾች ስላሉ እነሱ ይሟሉና ቃላችሁን ትሰጣላችሁ በሚል ለህዳር አምስት ሁለት ሺ አስራ ሰባት አመተ ምህረት ተከሳሾች ተሟልተው ሲቀርቡ እያንዳንዳቸው ክሱን የሚያምኑ ከሆነ ወይም የሚክዱ ከሆነ ያንን ስራ ለመስራት ቀጠሮ ሰጡበታል በዛሬው ችሎት ሰበሩ ሰሚ ላይ የቀረበው ጉዳይ ውሳኔ ወይም መቋጫ ሳያገኝ አቃቤ ሕግ ክሱን ወደ ስድሳ ስምንት ገጽ የሚጠጋ ሻሽሎ ማቅረቡን ጠበቃ ሄኖክ ተናግሯል። በችሎቱ በማረሚያ ቤት ከሚገኙ ተከሳሾች መካከል መምህርት መስከረም አበራ፣ ጋዜጠኛ ጎበዜ ሲሳይን ጨምሮ አራት ተከሳሾች አልቀረቡም። በዜና መጽሔት ተጨማሪ ይኖረናል። የጋዜጠኛ ዜናነ መኮንን ስርዓተ ቀብር ዛሬ በእስራኤል ቴል አቪቭ ከተማ ያልሚና ያልኮን በተባለ ስፍራ ተፈጸመ። በስርዓተ ቀብሩ ልጆቹ ወዳጅ ዘመዶቹ እና በእስራኤል የሚኖሩ የኢትዮጵያ ማህበረሰብ አባላት ተገኝቷል። ለረዥም ዓመታት በኖሩባት እስራኤል ህዳር አንድ ቀን 2017 ዓ ምት ከዚህ ዓለም በሞት የተለየው ዜናነ ከ1968 ዓ ምት ጀምሮ በጋዜጠኝነት ሲሰራ ቆይቷል። በኢትዮጵያ ራዲዮና ቴሌቪዥን በዜና አንባቢነትም አገልግሏል። ከጎርጎሪዮሱ 2013 ጀምሮ የዶቼቬሌ የአማርኛው ክፍል የጣቢያ መክፈቻና በዝግጅቶች መግቢያነት የሚጠቀምባቸው ማስታወቂያዎችም አንባቢ ነው። የዶቼቬሌ የአማርኛው ክፍል ኃላፊ ሉድገር ሻዱምስኪ እኔና ባልደረቦቼ ድንገት በሰማነው ህልፈቱ ጥልቅ ሀዘን ተሰምቶናል ብሏል። ዜናነህ ኑሮውን በእስራኤል ካደረገ በኋላ በተለያዩ የራዲዮና የቴሌቪዥን ጣቢያዎች እንዲሁም በኢንተርኔት ዝግጅቶች ያቀርብ ነበር። በህብር ራዲዮ ዞትር ቅዳሜ በሚሰጠው አስተያየት በቅርበት እንደሚያውቁ የተናገረው ጋዜጠኛ ሀብታሙ አሰፋ ስለ ጋዜጠኛ ዜናነህ ቀጣዩን ብሏል። ዜና ነ እውነት ለመናገር ተዝቆ የማያልቅ እውቀት ያለው ሰው ነው። እጅግ በጣም በአጠቃላይ አማራ ብቻ ሳይሆን ሁሉም ኢትዮጵያውያን ተከብረው የሚኖሩበት ስርዓት እንዲመጣ በተለይ ደግሞ እሱ ሰላሳ ዓመት በላይ በእስራኤል ኖረዋል፣ ኖርወይ በትምህርት ኖረዋል። እነዛ ልምዶች ኢትዮጵያንም ይሄኛው ስርዓት፣ አዲሱ ዘመን ስርዓት ሰዎች በማነታቸው ተለይተው የማይሳደዱበት የማይገደሉበት፣ ህግና ስርዓት የበላይ የሚሆንበት የፖለቲካ ስርዓቱ ዲሞክራሲያዊ መሆን ያለበት ነፃ ምርጫ የሚደረግበት ስርዓት እንዲመጣ ኢትዮጵያ ውስጥ በጣም ፍላጎት አለው። ዜና ነህ ከጋዜጠኝነቱ ባሻገር ነፃነትና ከጣራው ስር የተሰኙ ሁለት ልብ ወለዶች ለህትመት አብቅቷል። በረከተ ራዕይ በሚል ርዕስ በድምፅ የተቀረጹ የግጥም ስብስቦችም አሉት። ዜናነህ ባለትዳርና የሶስት ሴቶች ልጆች አባት ነበር። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬለ ሬዲዮ የዓለም ዜና ነው። በቅርቡ ጥምረቱ የፈረሰበት የጀርመን መንግስትን ለመተካት ዋነኞቹ የፖለቲካ ፓርቲዎች በሶስት ወራት ጊዜ ውስጥ አገር አቀፍ ምርጫ ለማካሄድ ስምምነት ላይ ደረሱ። ስምምነቱ እንዲደረግ የጀርመን መራሄ መንግስት ኦላፍ ሾልስ ሚና መጫወታቸው ተዘግቧል። አገር አቀፍ ምርጫው ከመካሄዱ በፊት ግን የሶሻል ዲሞክራቶቹ ፓርቲ መሪ መራሄ መንግስት ኦላፍ ሾልስ የመተማመኛ ድምፅ እንዲሰጣቸው ታህሳስ ሰባት ቀን የፌዴራል ጀርመን ታህታይ ምክር ቤትን በጀርመንኛው ቡንደስታ ይጠይቃሉ ተብሏል። በምክር ቤት የሶሻል ዲሞክራቶቹና የክርስቲያን ዲሞክራት ህብረት ቡድኖች ምርጫው እሁድ የካቲት 16 ቀን 2017 ዓ.ም እንዲካሄድ ወስኗል። ይህንንም የጀርመን ዜና አገልግሎት ከሁለቱም ፓርቲዎች ማረጋገጡን ዘግቧል። የአረንጓዴ ፓርቲዎቹም በተቆረጠው የምርጫ ቀን ተስማምቷል። በምክር ቤቱ የክርስቲያን ዲሞክራት ህብረት እንዲሁም ክርስቲያን ሶሻል ህብረት ቡድን ዳግም ሀገር አቀፍ ምርጫው ጥር 11 ቀን እንዲካሄድ ቀደም ሲል ጠይቀው ነበር። የአውሮፓ ምክር ቤት ፕሬዝዳንት ሻርል ሚሼል ያደጉ ሀገራት መሪዎች የአየር ንብረት ቀውስን ለመታደግ ፍትሐዊ በሆነ መልኩ ኃላፊነታቸው መወጣት እንዳለባቸው አሳሰቡ። ፕሬዝዳንቱ ይህን ያሉት ዛሬ አዘርባጃን ባኩስ በሚካሄደው የተባበሩት መንግስታት ድርጅት የከባቢ አየር ንግግር ላይ ነው። ኮፕ 29 በተባለው የከባቢ አየር ጉዳይ ጉባኤ ላይ ከተለያዩ የዓለማችን ክፍሎች ወደ 200 የሚጠጉ ሀገራት ተካፋይ መሆናቸውን ሮይተርስ የዜና ምንጭ ዘግቧል። ሻርል ሚሼል የአውሮፓ ሕብረትን አብነት በማድረግ የድርሻቸውን ሊወጡ እንደሚገባ በጉባኤው አሳስበዋል። በየሳምንቱ በዓለማችን የሆነ ቦታ የአየር ንብረት ለውጥ የሚያመጣውን አስከፊ ውጤት መጋፈጥ ይኖርብናል። ይህ የአየር ንብረት ስጋት ለሰው ልጅ የሕልውና ስጋት ነው። እናም በዚህ ተፈጥሮን በተጋረጠው አደጋ ላይ እንደ የሰው ልጅነታችን ጦርነት የማወጅ ኃላፊነት አለብን። አንዳንዶቻችን ደግሞ ከሌሎቹ የበለጠ ተጠያቂዎች ነን ያደጉ ሀገራት የአውሮጳ ምክር ቤት ፕሬዚዳንቱ ንግግር ያሰሙት የአውሮጳ ኮሚሽን ፕሬዚዳንት ኡርዙላ ፎንደር ላይንን ወክለው መሆኑም ተገልጧል። ፕሬዚዳንቷ ቤልጅየም ብራስልስ ውስጥ ባለው አስቸኳይ ፖለቲካ ጉዳይ የተነሳ በጉባኤው አልታደሙም። ከኡርዙላ ፎንደር ላይን በተጨማሪ በጉባኤው ላይ ከፍተኛ ተጽዕኖ ማሳደር የሚችሉ የብዙ ሀገራት መሪዎች አልተገኙም። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዩክሬን ጉዳይ ከአውሮጳ መሪዎች ጋር ነገ ብራስልስ ውስጥ አስቸኳይ ውይይት ሊያደርጉ ነው። በዘንድሮ የአሜሪካ ምርጫ ያሸነፉት ዶናልድ ትራምፕ የፕሬዝዳንትነት መንበረ ስልጣኑን ከመረከባቸው በፊት ውጭ ጉዳይ ሚኒስትሩ ከአውሮጳ ተባባሪዎቻቸው ጋር ዩክሬንን እንዴት መደገፍ እንደሚቻል አስቸኳይ ንግግር ያደርጋሉ ተብሏል። በተሰናባቹ ፕሬዚዳንት ጆ ባይደን ስር የሚያገለግሉት አንቶኒ ብሊንከን በነገ ዕለት ከናቶና የአውሮፓ ህብረት ተባባሪዎቻቸው ጋር አስቸካዩ ውይይት እንደሚያደርጉ የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። በአንድ ወቅት ለሩሲያ ፕሬዝዳንት ቭላዲሚር ፑቲን አድናቆት እንዳላቸው የተናገሩት ዶናልድ ትራምፕ ዳግም መመረጥ ለወደፊት የዩክሬን ድጋፍ ላይ ብርቱ ስጋት ጋርጧል። ይህ ዶችቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። አራት የመገናኛ ብዙኃን ባለሙያዎችን ጨምሮ በነ ዶክተር ወንድወሰን አሰፋ መዝገብ በሽብር ክስ የቀረበባቸው ሃምሳ አንድ ተከሳሾች የእምነት ክደት ቃላቸውን ለመስጠት ቀጠሮ መሰጠቱ ተገለጠ። የጋዜጠኛ ዜናነ መኮንን ስርዓተ ቀብር ዛሬ በእስራኤል ቴልአቪቭ ከተማ ያልሚና ያልኮን በተባለ ስፍራ ተፈጸመ። በቅርቡ ጥምረቱ የፈረሰበት የጀርመን መንግስትን ለመተካት ዋነኞቹ የፖለቲካ ፓርቲዎች በሶስት ወራት ጊዜ ውስጥ አገር አቀፍ ምርጫ ለማካሄድ ስምምነት ላይ ደረሱ። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ። ለዓለም ዋና ዋና ዜና ማንተጋፍቶ ወሰነሽን አመሰግናለሁ።